Dömüne ve şaşı Etiyopya, Amerika Dims Radyo'da ዜና ይስጥልን። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ አርብ ነሐሴ 22 207 ዓ ም ስርጭት ይዤ የማስተናግዳችሁ ሶሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ቮይቴክ ዞርኒያክ ነው። በቀጣይ ልንፈታቸውና ልንማራቸው የሚገቡ ተግዳሮቶችና አሳሳቢ ድክመቶችም ነበሩብን የአመራር ሁኔታችንን ከማሻሻል አልፎ ስር ነቀል ለውጥ የመጣበት ደረጃ አልደረስንም የኪራይ ሰብሳቢነት የፖለቲካ ኢኮኖሚ በተለይም በከተሞች የበላይነቱን እንደያዘ ይገኛል የኢህአዴግ ሊቀመንበር ኃይለማርያም ደሳለኝ ናቸው የሰማችኋቸው የግንባሩ አስረኛ ጉባኤ መቀሌ ላይ ሲከፈት ከተናገሩት የተቀነጨበን የሰማችሁት ዘገባ አለን መገንዘብ ያለብን ኦሮሞና፣ አማራ፣ ጉራጌ፣ ትግሬ እዚያ ያለው ህብረተሰብ አብሮ ተባብሮ መከራውን፣ ችግሩን፣ ደስታውን አብሮ ነው እየተካፈለ የሚኖረው እዚያ እንዳጠና ነው። ነገር ግን ይህን የሚያደርጉት ምንድን ነው? ካድሬዎች ናቸው። አቶ አበባው መሐሪ የመኢአድ ፕሬዚደንት ናቸው። መኢአድ ማለት መላ ኢትዮጵያ አንድነት ድርጅት ለምን ይህንን አሉ? ዘገባ አለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዲሱ አበባ ያሰማናል። ደህና ምሽታቸዋል አድማጮቻችን። የደቡብ ሱዳን ፕሬዚዳንት ሳልቫኪር ነገ ቅዳሜ ተግባራዊ ይሆናል ከተባለው የተኩስ አቁም ላስቀድመው ወታደሮቻቸው ማንኛውንም የጦር እንቅስቃሴ እንዲገቱ ከወዲሁ ትዕዛዝ ማስተላለፋቸው ተሰማ። ትናንት ሐሙስ ይፋ በሆነው ፕሬዚዳንታዊ አዋጅ ላይ እንደተመለከተው ኤስፒኤልኤ ማለትም የደቡብ ሱዳን ነፃነት ሰራዊትም ሲተኮስበት ራስን ለመከላከል ያህል ብቻ የተኩስ ካልሆነ በቀር ባለበት ስፍራ እንዲቆይ መመሪያ ተላልፎለታል። ከትናንት በስቲያ ረቡዕ ሚስተር ኪር አገራቸው ውስጥ ላለፉት ሀያ ዓመታት የተካሄደውን የእርስ በርስ ጦርነት ለማቆም የታቀደውን የሰላም ስምምነት ዋና ከተማዋ ጁባ ላይ መፈረማቸው አይዘነጋም። ተቀናቃኛቸው ሪክ ማቻር ስምምነቱን ቀደም ብለው ከሳምንት ቀናት በፊት አዲስ አበባ ላይ እንደፈረሙ አይዘነጋም። ማላዊ የሚገኙ የመንግስት ሆስፒታሎች ለታካሚዎቻቸው በቀን ሶስት ጊዜ ምግብ ማቅረብ አለባቸው ቢባልም በአሁን ጊዜ የሚያበሏቸው በቀን አንድ ጊዜ ብቻ መሆኑ ተገለጠ። ለዚህ ምክንያቱም በአብዛኛው የአገሪቱ የጤና ዘርፍ የገንዘብ ችግር ስላለ ነው ተብሏል። ይሁን እንጂ የሕዝብ ጤና ጥበቃ ተሟጋቾች ይህ መሆኑ ለታካሚዎቹ ሕይወት አደገኛ ነው ይላሉ። በሶስት ሰዓት ዜናችን መጽሔት ዘገባ ይኖረዋል። ወደ ኢጣሊያ ያመሩ የነበሩ አብዛኛዎቹ አፍሪካውያን የሆኑ 200 ያህል ፍልሰተኞች ሊቢያ ወደብ አካባቢ መርከባቸው ሰጥሞ ሳይሞቱ እንዳልቀረ ተሰግቷል። ትናንት ሐሙስ ማምሻው ላይ የሊቢያ ወደብ ጠባቂ ሌሎች 200 የሚሆኑ ፍልሰተኞችን ሕይወት እንዳዳነ ተገልጧል። መርከቧ ውስጥ ተጣብቆ የነበረው የሟቾች አስክሬን በሌሎች ጀልባዎች ተጭኖ ወደ አቅራቢያ ወደብ ተወስዷል ተብሏል። ከምዕራብ የሊቢያ ከተማ ዙዋራ ከተነሳ በኋላ የሰጠመው መርከብ ወደ አራት መቶ ያህል ፍልሰተኞችን ሳይጭን እንዳልቀረም ታምኗል። ደቡብ አይቷ ዩናይትድ ስቴትስ ግዛት ኒው ኦርሊንስ ካትሪና በተሰኘው ኃይለኛ ንፋስ አዘል አውሎ ንፋስ የተመታችበትንና ወደ 1800 ህይወት የጠፋበትን አስረኛ ዓመት ስታከብር ከአሜሪካ ፕሬዚዳንቶች እንደሚገኙ ታውቋል። የወቅቱ ፕሬዚዳንት ባራክ ኦባማ ትናንት ሐሙስ የተገኙ ሲሆን የቀድሞ ፕሬዚዳንት ጆርጅ ደብሊው ቡሽ ዛሬ አርብ፣ ሌላው የቀድሞ ፕሬዚዳንት ቢል ክሊንተን ደግሞ ነገ ቅዳሜ ናቸው የሚጎበኙት አካባቢውን ሚስተር ቡሽ ካትሪና እንደ አውሮፓ አቆጣጠር በ205 ዓ ም በደረሰችበትና 1800 ህይወት አጥፍቶ ወደ 100000 ቤቶችን ባዋደመበት ዘመን በስፍራው ተገኝተው ጉዳቱን እንደተመለከቱ ይታወሳል። ፕሬዚዳንት ኦባማ በኒው ኦርሌንስ ጉብኝታቸው ትናንት ማለት ነው፣ ህዝቡ አስከፊውን ማዕበል ተቋቁሞ በህይወት የተረፈበትን ቀን አስመልክተው ንግግር ማድረጋቸው ታውቋል። ዋይት ሀውስ ይፋ ባደረገው ንግግር እናንተ ከከባድና ከማይቻል አሳዛኝ ሁኔታ ውስጥ የወጣችሁና የተሻለ መጻይ ዕድል ምሳሌዎች ናችሁ ማለታቸው አይዘነጋም። በመጨረሻም ቪየትናም በመጪው ነሐሴ 27 ቀን በመጪው ሳምንት ማለት ነው የምታከብረውን የነጻነት በዓል ምክንያት በማድረግ ለ18 ሺህ የህግ እስረኞች ምህረት ሰጠች። ይሁንና ምህረቱ ብሔራዊ ደህንነትን በተመለከተ የተወነጀሉትን አይጨምርም። 34 የውጭ ሀገር ዜጎች የሚገኙባቸው እነዚሁ ምህረት ያገኙ እስረኞች ከመጪው ሰኞ ጀምሮ ነው ከወህኒ የሚወጡት። ቪየትናም ከፈረንሳይ ነጻ የወጣችበት በዓል የሚከበረው ሰባኛ መሆኑ ታውቋል። አድማጮች፣ ለሰዓቱ የዋለን ዜና በዚሁ አበቃ። አመሰግናለሁ አዲሱ። ከምሽቱ 3 ሰዓት በ19 በ በ22ና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ይመለሳል። አዲሱ። ይህ በ1431 ኪሎ ሀርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ወደ መጀመሪያው ዘገባችን እንለፋው። አስረኛው የኢህአደግ ድርጅታዊ ጉባኤ ዛሬ ጠዋት መቀሌ ከተማ ላይ ተከፍቷል። በጉባኤው ላይ ከአራቱ የግንባሩ አባል ድርጅቶች የተወከሉ ከእያንዳንዳቸው 250 ሰው በጠቅላላው 1 ሺህ አባላት በድምፅ እና 500 ያለ ድምፅ እየተሳተፉ ናቸው። በጉባኤው መክፈቻ ላይ ንግግር ያደረጉት የግንባሩ ሊቀመንበር አቶ ኃይለማርያም ደሳለኝ ይህ የግንባራቸው ጉባኤ ሀገሪቱን በ2017 ዓመተ ምሕረት በመጪዎቹ 10 ዓመታት ማለት ነው መካከለኛ ገቢ ካላቸው ሀገሮች ተርታ ለማሰለፍ የተያዘውን ራዕይ እውን ለማድረግ የሚያስችል እቅድ አቅጣጫን ያጸድቃል ብለዋል። ግርማ ይገብሩ ዝርዝር አለሁ የኢህአዴግ ሊቀመንበር አቶ ኃይለማርያም ደሳለኝ ባቀረቡት ረዘም ያለ የመክፈቻ ንግግር ኢህአደግ እስካሁን ድረስ ዘጠኝ ጉባኤዎች ማካሄዱንና በነኛ ጉባኤዎች የተገኙ ድሎዎችን አስታውሷል። በተለይ በ1993 ዓ ም የተካሄደው አራተኛው የድርጅቱ ጉባኤ በአቶ መለስ ዜናዊ በቂ ጥናትና ትግል ተመስርቶ የተሃድሶ አቅጣጫዎች በጥራት በማስቀመጥ ወደ አዲስ የታሪክ ምዕራፍ የተሸጋገረበት ታሪካዊ ጉባኤ ነበር ብለውታል። ካለፉት ጉባኤዎቻችን መካከል በ1993 ዓ ም የተካሄደው አራተኛው ድርጅታዊ ጉባኤያችን ኢህአዴግ በውስጡ የተደቀነበትን የመበስበስና የጥገኛ ዝግጠት አደጋና መገለጫዎች በጓድ መለስ በቂ ጥናትና ትግል ላይ ተመስርቶ የድርጅታችን የትግል መስመር በማጥራት የታድሱ አቅጣጫዎቻችንን በጥራት በማስቀመጥ ወደ አዲስ የታሪክ ምዕራፍ የተሸጋገረበት ታሪካዊ ጉባኤ ነበር። በ2005 ዓ ም የተካሄደው ዘጠነኛው ጉባኤም ታላቁ መሪያችን አቶ መለስ ዜናዊ ባጣንበት ማግስት የተካሄደ ነበር ያሉት ኃይለማርያም ደሳለኝ ወቅቱ ለኢትዮጵያ ሕዝብ ሁለት ገጽታ የያዘበት እንደነበረም ያስታውሳለሁ። ወቅቱ በአንድ በኩል ታላቁ መሪያቸውን ያጡት የሀገራችን ሕዝቦች በጥልቅ ሐዘን ውስጥ ሆነው የተጀመረውን ልማትና ዲሞክራሲ በማስቀጠል የታላቁን መሪ ራእይ እናሳካለን በማለት ቃል ኪዳናቸውን ያደሱበት፣ በሌላ በኩል የጽንፈኛና የጸረ ሰላም ኃይሎች አጋጣሚውን ተጠቅሞ አገራችንን ለማተራመስ የቋመጡበት ወቅት እንደነበረ የምናስታውሰው ነው የመጀመሪያው የእድገትና የለውጥ እቅድ ለመተግበር በተካሄደው ጥረት ኢትዮጵያን መካከለኛ ገቢ ካላቸው አገሮች ተርታ ለማሰለፍ የተያዘው ራእይ የመሳካቱ ጉዳይ ከወዲሁ እውን እንደሚሆን መታየት ጀምረዋል ብሏል አቶ ኃይለማርያም ደሳለኝ ቢሆንም ግን በቀጣይ ልንፈታቸውና ልንማራቸው የሚገቡ ተግዳሮችና አሳሳቢ ድክመቶች ነበሩብን ይላሉ። በቀጣይ ልንፈታቸውና ልንማራቸው የሚገቡ ተግዳሮቶችና አሳሳቢ ድክመቶችም ነበሩብን። የአመራር ሁኔታችንን ከማሻሻል አልፎ ስር ነቀል ለውጥ የመጣበት ደረጃ አልደረስንም። የክራይ ሰብሳቢነት የፖለቲካ ኢኮኖሚ በተለይም በከተሞች የበላይነቱን እንደያዘ ይገኛል። የሕዝባችንን የተደራጀና የነቃ ህለንተናዊ ተሳትፎ መሆን በሚገባው ደረጃ ገና አላደረስ ነው። ለጉባኤው በሚቀርበው ሪፖርት በእቅድ አፈጻጸማችን የነበሩ ጥንካሬዎችና ድክመቶች የቀረቡ ሲሆን ጉባኤው በጥልቀት ገምግሞ ጥንካሬዎችን አጎልብቶ ለማስቀጠልና ድክመቶቻችንን ለማረምና የህዳሴ ጉዟችን ሳይስተጓጉል ሊያስቀጥሉ የሚችሉ አቅጣጫዎችንና ውሳኔዎችን እንደሚያስቀምጥ ይጠበቃል። አስረኛው የኢህአዴግ ጉባኤ አምስተኛው አገራዊ ምርጫ በተካሄደበትና የኢትዮጵያ ህዝብ ለኢህአዴግ ከፍተኛ ኃላፊነት በሰጠበት ማግስት እየተካሄደ መሆኑንም ሌላው ጉባኤው ታሪካዊ ያደርገዋል ብለዋል ሊቀመንበሩ። በወቅቱ መራጩ ህዝብ በሳል ውሳኔ ያስተላለፈበትም ነበር ብለዋል። መራጩ ህዝብ ሊመራውና ሊያገለግለው የሚችለውን ፓርቲ በባዶ የተስፋ ቃል ብቻ ሊሸነግለው ከሚፈልገው ፓርቲ የለየበት በሳል ውሳኔ ያስተላለፈበትም ነበር። ከሁሉም በላይ በሀገራችን መገንባት የተጀመረው የልማታዊና ዲሞክራሲያዊ ስርዓት አሸናፊ ሆኖ የወጣበት በመሆኑ የህዳሴ ጉዟችንን በአስተማማኝ ሁኔታ ለማስቀጠል ያስቻለ የህዝብ ውሳኔ ነበር በሌላ በኩል ደግሞ የጥላቻና የቂም በቀል የዜሮ ድምር ፖለቲካ እየከሰመ ሄደው የተረጋጋ የመድበለ ፓርቲ ዴሞክራሲ ስርዓት እንዲገነባ ከሁለት ሺህ ሁለቱ ምርጫ ቀጥሎ ዳግም መሰረቱን ያጠናከረ በሳልና በአርቆ አስተዋይነት የተሰጠ የህዝብ ውሳኔ ነው። አቶ ኃይለ ማርያም ደሳለኝ አስረኛው የኢህአዴግ ድርጅታዊ ጉባኤ በጥልቀት ተወያይቶ የሚያጸድቀው የእቅድ አቅጣጫ እንደሚኖርም አበክረው ይናገራሉ። ይኸውም ኢትዮጵያ በ2017 ዓመተ ምህረት መካከለኛ ገቢ ካላቸው አገሮች ተርታ ለማሰለፍ የተያዘውን ራዕይ እውን ለማድረግ የሚያስችል የእቅድ አቅጣጫ እንደሆነም ገልጸዋል። አስረኛው ድርጅታዊ ጉባኤያችን በጥልቀት ከሚመክርባቸውና ውሳኔ ከሚያስተላልፍባቸው አንኳር ጉዳዮች የመጀመሪያውን የእድገትና ትራንስፎርሜሽን እቅድ አፈጻጸም በዓለም አቀፍ ደረጃ የተቀመጡ የዘላቂ ልማት ግቦችና መሰል ጉዳዮችን እንደ መነሻ ወስዷል። የእቅድ አቅጣጫዎችና ግቦች አገራችንን በ2017 ዓመተ ምህረት መካከለኛ ገቢ ካላቸው አገሮች ተርታ ለማሰለፍ የተያዘውን ራዕይ እውን ለማድረግ በሚቀጥሉት አምስት ዓመታት ልናሳካቸው የሚገቡ የእድገትና ትራንስፎርሜሽን ግቦችን መሠረታዊ አቅጣጫዎችና የሚከናወኑ ዋና ዋና ተግባራትን አካቶ ይዟል። ጉባኤው የእቅዱ አቅጣጫዎችን በጥልቀት በመመልከት አዳብሮ እንደሚያጸድቀው እምነቴ የጸና ነው። በዚሁ አስረኛው የኢህአዴግ ጉባኤ የቻይና ኮሚኒስት ፓርቲ፣ የሱዳን ኮንግረስ ፓርቲ፣ የደቡብ ሱዳን፣ የሩዋንዳና የሌሎች አገሮች የፖለቲካ ድርጅት ተወካዮች ተገኝተው ንግግር አሰምተዋል። አስረኛው የኢህአዴግ ድርጅታዊ ጉባኤ ለሚቀጥሉት አራት ቀናት እንደሚቆይና የድርጅቱ የማዕከላዊ ኮሚቴ እንደሚመርጥም ይጠበቃል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ አመሰግናለሁ። ግርማይ ወደ ተከታዩ ዘገባ እንለፍ። በኦሮሚያ ክልል በምዕራብ ሸዋ ዞን ኖኖ አለው ቀበሌ ተፈጽሟል የተባለውን የመብቶች ረገጣ መንግሥት በገለልተኛ አካል እንዲጣራ እንዲያደርግ የመላ ኢትዮጵያ አንድነት ድርጅት መኢአድ ጥሪ አቅርቧል። በአካባቢው ባለሥልጣናት በደል እንደተፈጸመባቸው የቀበሌው ነዋሪዎች ተናግረዋል። የወረዳው ፖሊስ አዛዥ ጉዳቱን ያደረሱት የአካባቢው መንግስት ባለስልጣናት አይደሉም ብለዋል። አጥፊዎች ናቸው ያሏቸውም ለፍርድ እንደቀረቡ አመልክተዋል። መለስካቸው አማህ ተጨማሪ አለው። የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ ባሰራቸው ሰነድ እንዳተተው በሀገሪቱ ሕገ መንግሥት ድንጋጌ መሰረት ኢትዮጵያውያን በየትኛውም የሀገሪቱ ክፍል ለመዘዋወር ለመኖርና ሀብት ለማፍራት ሙሉ መብት የሰጠ መሆኑን ጠቁሞ ይህ ግን በገዢው ፓርቲ ባለሥልጣናት እየተጣሰ እንደሆነ ይገልጻል። በሰላም አብረው በሚኖሩ ዜጎች መካከል ቅራኔ እንዲፈጠር በካድሬዎችና በመንግሥት አካላት የሚደረገው ሥራ በአስቸኳይ ይቁም የሚል ርዕስ የሰጠው ይህ ድርጅቱ ያሰራጨው ጽሑፍ በኦሮሚያ ክልል በምዕራብ ሸዋ ዞን በኖኖ ወረዳ የአሎ ቀበሌ ነዋሪዎች የሆኑና ከአማራ ክልል የመጡ ናቸው ባላቸው ነዋሪዎች ላይ ተፈጽሟል ያለውን የመብት ረገጣ ይዘረዝራል አንድ ሰው እንደተገደለ አስር ሰዎች ከፍተኛ የአካል ጉዳት እንደደረሰባቸው 99 የሳር እና 25 የቆርቆሮ ክዳን ያላቸው ቤቶች ከነሙሉ ንብረታቸው ሚያዝያ 10 ቀን 2007 ዓ.ም መቃጠላቸውን ያስረዳል። መያድ ይህንን ጉዳይ መንግስት በገለልተኛ አካል እንዲጣራ እንዲያደርግ ጥሪውን አቅርበዋል። ይህን ግፍ የከፋና ጥፍ ድርብ ያደረገው እነዚህ ቤትና ንብረታቸው በሳት የወደመባቸው ግለሰቦች መከላከል እንዳይችሉ ተደርጎ አስቀድመው በመንግስት ካድሬዎችና በፖሊስ አካላት ተይዘው ወደ እስር እንዲወረወሩ መደረጉና ሚስቶቻቸውም ለስብሰባ ውጡ ተብለው በአንድ ቦታ ከታጎሩ በኋላ መሆኑ ነው ይላል የመያድ የጽሑፍ መግለጫ። የዚህ ድርጊት ምክንያቱ ምንድን ነው? ለሚለው የጋዜጠኛ ጥያቄ የምኢህድ ፕሬዚዳንት አቶ አበባው መሐሪ መልስ ሰጥተዋል። አሁን የሚደረገው ምንድ ነው? እኛ ሀገር መታችሁ እናንተ ሀብታም ሆናችሁ እኛ ያን ያህል ሀብታም ሳንሆን፣ እኛ እናንተ ሀብታም ሆናችሁ፣ ስለዚህ ሀገራችን ለቃችሁ ውጡልን። ይሄ ነው ምክንያቱ፣ ሌላ ምክንያት የላቸውም። ግን ህዝቡ አይደለም። ይህን እዚህ ላይ መገንዘብ ያለብን፣ ኦሮሞና አማራ፣ ጉራጌ፣ ትግሬ እዚያ ያለው ህብረተሰብ አብሮ ተባብሮ መከራውን፣ ችግሩን፣ ደስታውን አብሮ ነው እየተካፈለ የሚኖረው እዚያ እንዳጠና ነው። ነገር ግን ይህን የሚያደርጉት ምንድነው ካድሬ ሚዲያዎች ናቸው። እዚያ ያሉ የወረዳ ባለስልጣናት ናቸው። መያድ በጠራው በዚህ ጋዜጣዊ መግለጫ ላይ በደሉ ተፈጽሞብናል የሚሉ ሰዎችም ተገኝተው ነበረ። ከእነዚህ መካከል ስማቸውን ጽጌ ይባላሉ ያሉት እንዲህ ብለዋል። እነዚህ ሰማንያ አባወራ አስተዋቃት ነው፣ ግማሹ ተሰዶ ግማሹ ጫካ ገብቶ እንደገና ምንደ ጦርነት አሁንም እኮ ህዝቡ ግን እግዚአብሔር ይስጠው አሁንም ተፋቅሮ ነው ያለው። እነሱ ግን ጦርነት ለመፍጠር ነው እየታገሉ ያሉ። እኛ መኖር ፈርተናል። እኔ አሁን ንብረቴን ጥዬ ነው ትላንትና እሑድ ሊይዙኝ የሀገር ፖሊስ ያመጡ እኔ ጣም ልጫቸው ወጥቼ ነው ልጄን ይዤ በልጄ ስበብ ልጄ ለምን ተመታ ብዬ ፖሊስ አካል ብሄድ በክሽ አንቺ የምንይዝበት መንገድ ብናገኝ አተን ነው አለኝ። እንግዲህ አልኩኝ ሁለቱ ልጆችን ጥዬ በሜዳ ላይ ከባለቤቴ ተለያይቻለሁ። ማስተዳድራቸው በብስኩት ነው፣ ማስተዳድራቸው በሳምቡሳ ነው። እኔ ሰርቼ መብላት አቅቶኛል። ዛሬ የኢትዮጵያ ህዝብ መንግስት ከሰማኝ የምትነፍብስበት ካበ ብሞትም አሁን ከዚህ ሲሄድ እያዛለሁ ሌላው ተበዳይ ነኝ ያሉት አቶ ባዩ መኩሪያ ደግሞ እንዲህ ያለ በደል ደጋግሞ እንደተፈጸመባቸው ይናገራሉ። አሁን ተፈጽመዋል በተባለው ግፍም ሰለባ ነኝ ይላሉ። እኔ ታሰርኩ፣ እንደገና ነጻ ብባል ለምን ነጻ ይባላል ተብለው በክርክር ላይ ተባለ። መጨረሻ ላይ ውሳኔውን አገኘ። ውሳኔውን ታገኝ ያለምን ይወሰንብኛል ብሎ ጭን በቀል አድርጎ አሁንም ደግሞ እዚህ 2004 2007 ላይ አሁን የተቃጠሉ ቤቴ፣ ከዛ ሸሽቼ ደግሞ እዚህ መጠጭ ብሰራል፣ እሱም ተቃጠለ። በቃ ተባረሪ። አሁን ከዛ ከመያዚያ አስር ጀምሮ የት እምነኛለሁ? በቤቴ የማልገባውም አሁንም እያሳደ ሌላዋ ተበዳይ ነኝ ያሉ ደግሞ ይህን ተናግረዋል። ስሜ በላይንሽቱ ይባላለሁ። የመጀመሪያው የቤት ቃጠሎ የተጀመረ እንኳን በኖኖ ኖሩ ወረዳ ናኖ ቆንዳላ ላይ የመጀመሪያው ቃጠሎ እኔ ነበርኩ። ከአንዴም ሁለቴ፣ ከሁለቴም ሶስቴ ነው ቤት የተቃጠለብኝ። ውሳኔ ይዤ፣ ውሳኔው ራሱ ተሸክሜ ነው የመጣሁት ውሳኔ ይዤ አንድ እስካሁን ድረስ አስረክቦ መሬቱን ራሱ ቆሞ አስረክቦ ጋሻይሉ እስካሁን ፍትህ የለኝም። አርሳለሁ መልሶ እነሱ የሚያስገቡት አዝመራውን ሶስት ዓመት አርሼ ሶስት ዓመትም እነሱ ያስገቡት። ተመትቼ አካላቴ ጎሎ ጥርሴ ራሱ ክፍት ነው እንዳለ መንጋጋ የወረዳውን ፖሊስ አዛዥ እና በአብዛኛው ተበዳይንን በሚሉ ሰዎች ስማቸው የተነሳውን ኢንስፔክተር ኃይሉ ድርባን ቪኦኤ በስልክ አናግሯቸዋል። የችግሩ መንሴ መጋቢት 27 ቀን 2007 ዓ ም ተፈጽሟል ያሉት ግድያ ነው። ገዳይ የአማራ ተወላጅ እንደሆነ ሟች ደግሞ የኦሮሞ ተወላጅ እንደሆነም ኢንስፔክተር ኃይሉ ድርባ ያስረዳሉ። የሟችና የገዳይ ቤቶችም ተቀራራቢ እንደሆኑ የሚናገሩት የወረዳው ፖሊስ አዛዥ የቤቶችን ቃጠሩ ያካሄዱት የሟች ወገኖች እንደሆኑና የሰላሳ ሁለት አባወራ ቤቶች እንደተቃጠሉ ተናግረዋል። ወንጀሉን ፈጽመዋል የተባሉትን አስራ አምስት ሰዎችም ፖሊስ ምርመራውን አጣርቶ ለአቃቤ ሕግ አስተላልፎ በአሁኑ ጊዜ ጉዳያቸው በምዕራብ ሸዋ ዞን ከፍተኛ ፍርድ ቤት እየታየ እንደሆነም ገልጸዋል። ተበደልን የሚሉት ወገኖች እንደሚናገሩት የወረዳውም ሆነ የቀበሌው አስተዳደር አባላት በወንጀሉ አልተሳተፉም፣ ሲሉም ኢንስፔክተር ኃይሉ ድሪባ የቀረበውን ክስ ያስተባብላሉ። የመላው ኢትዮጵያ አንድነት ድርጅት መኢአድ ጉዳዩን ለማጣራት ወደ ስፍራው የላካቸውን የፓርቲውን አመራር አባል አቶ ሙሉጌታ አበብን አለ ፍርድ ቤት ትዕዛዝ ፖሊስ ለአምስት ቀናት ለምን እንዳሰራቸው ለቀረበላቸው ጥያቄም አቶ ሙሉጌታ የመጣበትን ጉዳይ የሚያስረዳ ደብዳቤ ያልያዘ እና ሕገወጥ ስብሰባ ሲያካሄድ ስላገኘ ነው አስረነዋል ብለዋል። ይሁንና ለአምስት ቀን ሳይሆን ለሁለት ቀናት እንደሆነ ገልጸው ወደ ዞኑ እንዳስተላለፉት ተናግረዋል። በአሁኑ ጊዜ አቶ ሙሉጌታ አበበ ከእስር ተፈተው በዚህ በነበረው የድርጅቱ ጋዜጣዊ መግለጫ ላይ ተገኝተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸውን። ወደ ተከታዩ ዝግጅት እናልፋለን። ኢትዮጵያና የሰማይ ቀልቧ ኢትዮጵያ ከፍተኛ አቅም ያላቸው ሁለት ቴሌስኮፖችን እንጦጦ የጠፈር ቅኝት ጣቢያ ላይ ተክላለች። የቴሌስኮፖቹ አጠቃላይ ዋጋ በዛሬ ምንዛሪ ከ600 ሚሊዮን ብር በላይ ነው። የዛሬ 10 ዓመት አካባቢ የተቋቋመው የኢትዮጵያ የሕዋ ሳይንስ ማኅበር የበላይ ጠባቂ አቶ ተፈራ ዋልዋ ሰሞኑን አሜሪካ ቆይተዋል። የዩናይትድ ስቴትስ የኤሮኖቲክስና የጠፈር አስተዳደር ናሳ ባለሥልጣናትና ከዋናው ዳይሬክተርም ጋር ተገናኝተው ተወያይተዋል። ስለ ኢትዮጵያ የጠፈር ትኩረትና እንቅስቃሴ፣ ስለ ሰሞኑም የአሜሪካ ቆይታቸው አቶ ተፈራ ዋልዋ በተለይ ለቪኦኤ መግለጫ ሰጥተው ነበር። የውይይቱ ሁለተኛ ክፍል ቀጥሎ ይቀርባል። አቶ ተፈራን በግላቸው ካነሳሁላቸው ጥያቄዎች አንዱ እርሳቸው የሳይንስ እውቀት ይኖራቸው እንደሆነ ነበር። ይመልሳሉ የሳይንስ ማ ሰው አይደለሁም። ድሮ እመኝ ተማሪ እያለሁ ወደ በረሃ ከመውጣቴ በፊት የፖለቲካ ሁኔታ መጥቶ ወደ በረሃው ባይወስደኝ ምን ትማር ነበር ብለህ ብጠይቀኝ የህዋውን ሳይንስ ነበር ምማረው። ነገር ግን ምኞቴ ያልሆነም ሌላው ምኞቴ ነው የሆነውና በዛ ምክንያት የሳይንሱ ሰው አይደለሁም። ይሄ ማለት ግን ሳይንሱ ያለበት ሳይንሱም ቴክኖሎጂውም ያለበትን ሁኔታ ለረጅም ዓመታት በቅርብ በጣም ስለምከታተል ሁኔታውን በሚገባ ቃል እሱ ወደ አነሱልኛ እንዲት ነጥብ ዞር ልበል። አቶ ተፈራ ይሄ ኢትዮጵያ እንዴት ነው ከጠፈር ጋር የምትሰራው የሚል ጥያቄ ተነስቶ ነበር ያሉኝን ወደዛ ጋር መለስ ስርበል፣ በእርግጥም ኢትዮጵያ ብዙ ምድራዊ ውጣ ውረዶች ያሉባት ብዙ ጣጣዎች ያሉባት አገር ገና በዓለም ውስጥ እጅግ ደሃ ከሚባሉ ሀገሮች አንዷ የሆነች ሀገር ሆና ሳለ ሰማይ ላይ ምን ትፈልግ ጋለች መጀመሪያ የዚህን ሰዓት ጨርስ የሚል ብዙ ንግግር አለ። እንደውም የዛሬ የእንግሊዝ ዴይሊ ሜል ሳነብ ነበር፣ እና ጋዜጣ ነው። ከእንግሊዝ መንግስት የ300 ሚሊዮን ፓውንድ እርዳታ ወደ አንድ ቢሊዮን የኢትዮጵያ ብር ማለት ነው እያገኘች ያለች ሀገር የሁለት ሚሊዮን ፓውንድ ፕሮጀክት ዘርግታለች። እነዛን ቴሌስኮፖችን ጨምሮ ማለት ነው፣ ኦብዘርቫቶሪን ጨምሮ ማለት ነው እና እንደዚህ አይነት ስራ መስራቷ ደግሞ በተወሰነ ደረጃ በአንዳንድ አካባቢዎች እያስወቀሳት ነው የሚል ጽሁፍ ነው ያነበብኩት። ብዙዎችም ይናገራሉ። ይሄንን እንዴት ነው የእርሶ መልስ ለዚህ? ለዚህ የኔ መልስ ሁለት ነው። መጀመሪያ ነገር ኢትዮጵያ ወደዚህ ሳይንስ እና ቴክኖሎጂ በመግባቷ እየተወቀሰች ነው የሚለው እሱ የለም፣ እንዲያውም በግልባጩ የተቀረው አለም እጅግ በመገረም በጣም ጥሩ እርምጃ ወስዳችኋል። እንደ ዴይሊ ሜይልም የሚለው እኔም እም አንብቤያቸዋለሁ። እንዲህ አይነት እርምጃ ወስዷል፣ ብዙ ነገር ሄዷል፣ እንዲህ ነው እንዲህ ነው ብሎ አስረድተው፣ ነገር ግን አሁን ኢትዮጵያ ባለችበት ድህነት ይሄ ነገር ቅድሚያ ልሰጠው የሚገባት ይሆን ወይ በሚል ነው የሚጠይቀው እንጂ አውግዞ አይደለም የሚሄደው ስለዚህ አለም የተቀረው አለም የተደነቀበት ነገር ቢኖር ተገቢ እርምጃ እንደወሰደ ነው አንደኛው መልስ ነው ሁለተኛው መልስ የህዋው ሳይንስና ቴክኖሎጂ ላይ ያለው ግንዛቤ ነው አሁን አንተም የምትገልጸው እሱን ነው ግንዛቤው ምንድን ነው የህዋ ሳይንስና ቴክኖሎጂ የበለጸጉ ሀገሮች የሚሰሩትም የሚጠቀሙበትም የቅንጦት ሳይንስና ቴክኖሎጂ ነው ተብሎ ይታሰባል በማን እኛና እኛን በመሳሰሉ ያልበለጸጉ ሀገሮች አይመለከተንም አንጠቀምበትም ነው የሚታሰበው። ይሄ ግንዛቤ ነው እጅግ እጅግ መሰረታዊ ስህተት ያለበት። የህዋውን ሳይንስና ቴክኖሎጂ ውጤቶችን ከጥንት ጀምሮ ከጥንት ጀምሮ እስካሁን የማይጠቀምበት የዓለም ጥግና የሰው ፍጡር የሚባል ሰው የለም። አሁን ከአንተ ጀምሮ አንተ ራስህ አሁን በቀጥታ የህዋውን ሳይንስና ቴክኖሎጂ ውጤት እየተጠቀምክ ነው ያለው ለምሳሌ አሁን ኢትዮጵያ ብንወስድ የህዋው ሳይንስና ቴክኖሎጂ ውጤትን በብዙ የስራ መስኮቻችን ላይ እየተጠቀምን ነው የምንውለው። ምሳሌ እንወስድ። አሁን ከዚህ ሆነ በቀጥታ ደውለህ የትም ዓለም ጥግ ኢትዮጵያም ይሁን የትም ተገናኝተ በሰኮንዶች ጊዜ ውስጥ ትነጋገራለ። በምንድን ነው የምትገናኛለው ከኢትዮጵያ ጋር? በሳተላይቶች ነው። የህዋው ሳይንስና ቴክኖሎጂ ውጤት ነው። በኢትዮጵያ ውስጥ በአሁኑ በዚህ ጊዜ ትምህርት ሚኒስቴር ብቻ ስንትና ስንት ቻናሎች አሉት። ትምህርት እኮ የሁለተኛ ደረጃ ትምህርቱን ትምህርት ሚኒስቴር በሳተላይት ነው የሚያስተምረው። እንዲህ እያልኩ ዝርዝሩ ነግሬህ አልጨርስም። በጣም በብዙ መስክ ላይ ስራ ላይ ውሎ ይገኛል በሀገራችንም። ስለዚህ የበለጸጉ ሀገሮች የሚሰሩትና የሚጠቀሙበት ሳይንስና ቴክኖሎጂ ነው የሚለው የተሳሳተ የሚሆነው፣ እነሱም ይጠቀማሉ እኛም እንጠቀማለን። ልዩነታችን መጠቀምና ለመጠቀም ላይ በፍጹም አይደለም። ልዩነታችን እነሱ በዚህ ሳይንስና ቴክኖሎጂ ሲጠቀሙ በራሳቸው ጭንቅላት በራሳቸው ተቋማት፣ እኛ ስንጠቀም የእነሱን ጭንቅላትና ተቋማት ቀጥረን ኪራይ እየከፈልን ነው የምንጠቀመው። ልዩነታችን ይሄ ነው እንጂ ይህንን ሳይንስና ቴክኖሎጂ ሳንጠቀም ለአንዲትም አፍታ ፎር ኤ ፍራክሽን ኦፍ ሰከንድ ማለት ሳንጠቀም የምንቆይበት ሁኔታ የለም። አንድ ሁለተኛ፣ ይሄ ሳይንስና ቴክኖሎጂ በማንኛውም እስካሁን በታየበት የድህነት ማሸነፊያ ከባዱ መሳሪያ ነው፣ እንጂ በድህነት ምክንያት ማንሰራው ነው የሚባል አይደለም። ለዚህ ለዚህማ ካነሳ ካነሳን አሁን በለጸጉ የሚባሉ ሀገሮች እኮ ከድሮ ጀምሮ የበለጸጉ አይደሉ። የበለጸጉት ወደ ኋላ ኋላ ነው። በዚህ ሳይንስና ቴክኖሎጂ ላይ እኮ መስራት፣ መመራመር፣ ማስተማር፣ ማሰልጠን የጀመሩት አሁን አይደለም። ድሮም ደሀ እያሉም ጭምር ማለት ነው። ስለዚህ ሳይንስና ማንኛውም ሳይንስና ቴክኖሎጂ ላይ መስራትን ድህነት ያግዳል ሳይሆን፣ ድህነት ማሸነፊያ ማጥፊያ መበልጸጊያ መሳሪያ ነው። ኢንቨስትመንት ነው ነው በጣም ከባድ ኢንቨስትመንት ነው። ስለዚህ አሁን ለምሳሌ የወሰድና ሶስት ሚሊዮን ነው ሁለት ሚሊዮን ፓውንድ ወጪ አደረጋችሁ በሚል አነሳዋል። በቀን ስንት ለኪራዩ ወጪው ከዛም በላይ ነው። በቀን ስንትና ስንት ኪራይ ነው ስንከፍል የምንውለ አሁን ስትገምት የኢትዮጵያ ቴሌኮሚኒኬሽን ብቻ የሚከፍለውን ገምት። ኢትዮጵያ ቴሌቪዥን ታለህ አይደለም አሁን እዚህ በአሜሪካ ዋሽንግተን ቁጭ ብለ። አሁን ታዲያ ያ ሁላ ኪራይ ሳንከፍልበት ታየዋል። እና እንደዚሁ ኢንቨስት ብናደረግ፣ ኪራይ መክፈሉንም በሂደት እየቀነስን መጨረሻ እንደውም ራሳችን እኮ ኪራይ ማስከፈል የምንችል እንሆናለን። የሀብት ምንጭ ነው። አንዲት ምሳሌ ብቻ ብነግርህ ደስ ይለኛል። ምን ያህል ይሄ መስክ ራሱ የሀብት ምንጭ ከባድ የሀብት ምንጭ እንደሆነ ለማሳየት ሉክሰምበርግ የሚባል ሀገር አለ አውሮፓ ይሄ ሀገር በዚህ መስክ በሚሰራው ስራ በ2013 በፈረንጅ አቆጣጠር 183 ቢሊዮን ዶላር ገቢ አግኝቷል። 183 ቢሊዮን ዶላር ነው ምለ ከዚህ ከህዋው ሳይንስና ቴክኖሎጂ ተግባር ላይ በማዋል ይሄ ሀገር ምን ያህል ህዝብ ነው ምን ያህል ነው የሚለው እንደው ብነግርህም ይገርማል። ሉክሰምበርግ ጠቅላላ ህዝቡ 370ሺህ ህዝብ ነው። 370ሺህ ህዝብ የእውቀትና የቴክኖሎጂ ባለቤት ስለሆነ በዚህ መስክ ብቻ ምን ያህል ከፍተኛ ሀብት እያመነጨ እንደሆነ ማየት ይቻላል። እንግሊዝን እንውሰድ። እንግሊዝ በ2012 ከዚህ መስክ ብቻ 80 ቢሊየን ፓውንድ ነው ያገኘው። በአንድ ዓመት 80 ቢሊየን ፓውንድ። በዚህ መስክ ውስጥ 70ሺ ሰራተኛ አሉ። ራሱን ችሎ ልክ ግብርና፣ ኢንዱስትሪ፣ ንግድ እንደምንለው እኮ ይሄ መስክ ራሱ አሁን አንድ ክፍለ ኢኮኖሚ ነው እና የእውቀት ሀብት የሚባለው ኖሌጅ ኢኮኖሚ ከባድ የሆነ ሀብት ማመንጫ ነው። ድህነት ማሸነፊያ ነው እንጂ ድህነት አስፈራርቶት ፈርቶ ቆሞ የሚቀርበት አይደለም። ሌላም ምሳሌ ልነግሮ ይችላሉ። ለምሳሌ አሁን ድህነት ከተነሳ ቻይና በዚህ መስክ ላይ ስራ የጀመረው የእርስ በርስ ጦርነቱ በ1949 ዓ ምት ላይ አልቆ በፈረንጅ አቆጣጠር ሁለት ዓመት ጊዜ ውስጥ በ1952 ዓ ምት ላይ ነው። ሻንግሃይ ቻይና ስፔስ አካዳሚ በሚል የዚህን ስራ የሚሰራ ትልቅ አካዳሚ ያቋቋሙ፣ በ1952 ዓ ምት ማለት ነው። ያኔ ቻይና ምን ነበረ? መናጢ ደሃ እኮ ነበር። በጣም በጣም ደሃ ሀገር ነበር። አሁን ያኔ ስለጀመሩና እያስተማሩ እያሰለጠኑ እየተመራመሩ ስለተጓዙ በአሁኑ ጊዜ በዓለም ላይ በጣም ከፍተኛ ተወዳዳሪ ናቸው። ለዛውም እኮ አሁንም ቢሆን ቻይና በጣም ትልቅ ኢኮኖሚ ነው እንጂ የበለጸገው ዓለምን ጠቅልሎ የተቀላቀለ የሚባል አይደለም። ስለዚህ በአጭሩ ለማለት የፈለግኩት ድህነት ማሸነፊያ እንጂ ድህነት ከመስራት የሚያግድ እንዳልሆነ ድህነቱ ባይሆን የሚያግደው የትኛው ነው? ያመለካከቱ ድህነት ነው ለማለት ነው። ይሄን ነው ልነግርህ የሚችለው። አቶ ተፈራ፣ ሌላ አንድ ማንሳት የምፈልገው ጥያቄ የእርሶ ቡድን በተለይ በርሶ እየተመራ ወደዚህ ወደ አሜሪካ የመጣው የፕሬዚደንት ባራክ ኦባማን የምስራቅ አፍሪካ ጉብኝት ተከትሎ ነው፣ ኬንያና ኢትዮጵያ ያደረጉትን ማለት ነው። እና አሜሪካም በዛ አካባቢ ከዚህ ከልማቱ ወጣ ያለ ፍላጎት አላት፣ ትኩረት አላት። አንዱም የጸጥታና የጦር ጉዳይ ነው። እናንተ ከዚህ ከጦር ከጸጥታ ጉዳይ ጋር ተያይዞ የምትሰሩበት የምትንቀሳቀሱበት መስክ አለ፣ ከናሳም ጋር የምትተባበሩበት። አሁን እኛ እኔ ምሰራውን ስራ በሚመለከት የምትጠይቀኝ ከሆነ በህዋው ሳይንስ እና ቴክኖሎጂ ላይ ምንሰራውን ነው። ልክ ከኮሪያም ከቻይናም ይሁን ከህንድም ከራሽያም በዚህ መስክ ላይ ተባብረን ለመስራት የሚኖረን ያህል ፍላጎት፣ ጠንካራ ፍላጎት ከአሜሪካ እና ናሳ ጋር የመስራት ፍላጎትም ጭምር ነው ያለን። ከዚህ ውጭ ኢትዮጵያና አሜሪካ የሚተባበርበት መስክ ምንድን ነው ከተባለ ሰፋ ያሉ መስኮች እንዳሉ ግልጽ ነው። ምንድነው ጭምጭምታ የምትለው አልገባኝም። እሱን ደግሞ አሁን በቢሮ ኃላፊነት ላይ ያሉትን ብጠይቅ የበለጠ ጥሩ ነው ብዬ ገምታለሁ። የትብብሩ መስክ ግን በጸረ ሽብርተኝነቱም በመሳሰሉትም ትብብር መኖሩ ግልጽ ነው የሚመስለኝ። እና አዲስ ነገር ሆኖብህ የምትጠይቀው ነው መስሎ አልታየኝም ለማለት ነው። አመሰግናለሁ አቶ ተፈራን። ውይይታችን ይቀጥላል። ዛሬ ከመሰነባበታችን በፊት አንዳንድ አጠራጠር ያሉ መረጃዎችን ልስጣችሁ። አንድ የዩናይትድ ስቴትስ ዶላር 20 ብር ከ84 ሳንቲም ነው ዛሬ የተመነዘረው። ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 22፣ ዝቅተኛው 13 ዲግሪ ሴልሽየስ ይሆናል። ወደ ታሪክ መለስ ስንል ሌዮ ቶልስቶይ ወይም ሌቭ ቶልስቶይ ታስታውሱታላችሁ። የጦርነትና ሰላም አና ካሬኒና ጸሐፊ፣ ዛሬ የተወለደ በ1820 ዓ.ም በህይወት ቢኖር ልክ 187 ዓመት ይሞላ ይሰራው ነበር። ማህበራዊ ፈላስፋው ዮሐን ወልፍጋንግ ፎን ጊዮቴ የፋውስቱስ ጸሐፊ የተወለደው ዛሬ ነበር በ741 ዓመተ ምህረት እሱ ደግሞ 256 ዓመተ ምህረት በሞላው ነበር። ባልደረባ የጽዮን ግርማም እድሜዋ ስንት እንደሆነ አላውቅም እንጂ ሃፒ በርዝ ደይ ጽዮን። በዚሁ እንሰናበት እስከ ምሽቱ 3 ሰዓት ጤና ይስጥልኝ።